ጀርሚያ ባይሳና ቦኤዝ ብርሃኑ ለአድማጮቻችን እንግዳ አይደሉም። ባለፈው ዓመት ግብርናን ደጋፊ በሆነ የፈጠራ ስራዎች ውድድር አሸናፊዎች ዝርዝር ውስጥ መገኘታቸውን ተከትለን ደቦ ኢንጂነሪንግ ስለተሰኘ ተቋማቸውና ህልማቸው በጥቂቱ እንዲያጋሩን አድርገን ነበረ። ጀርሚያ ጥቂት ያስታውሰናል። ደቦ ኢንጂነሪንግ የቴክኖሎጂ ውጤቶችን በመጠቀም የሕዝብን ኖሮ ማዘመን ላይ የሚሰራ ድርጅት ነው። ይህም ማለትም በሁሉም ዘርፍ ላይ ችግር ፈቺዎችና ስራ ዕድል መፍጠር የሚያስችሉ የፈጠራ ስራዎችን የሚሰራ ድርጅት ነው። ሁሉም ዘርፍ ላይ ብንሰራም የመጀመሪያው ስራችን ያደረግነው የግብርና ዘርፍ ነው። እንደሚታወቀው የኢትዮጵያ የኢኮኖሚ ጀርባ አጥንት ግብርና መሆኑ ይታወቃል። በመጀመሪያው የፈጠራ ስራችን የእጽዋትን በሽታ ትርፋማነቱን ሳይጎዳ በፊት በሽታዎቹ መለየት መከታተልና መቆጣጠር የሚያስችልን የሞባይል የዴስክቶፕ እና የዌብሳይት አፕሊኬሽን መስራታችን ይታወሳል። በዚ የሀገር አቀፍ ሽልማትና ና ውቅናን አገኝተንበታል። መጀመሪያ ሲስተማችን ከሞባይል ከድሮን እና ከተለያዩ ካሜራዎችን ምስሎችን ተቀብሎ ሲሰራ የነበረውን አሁን ከሳተላይት ምስሎችን ተቀብሎ መስራት እንዲችል አድርገናል። ሌላኛው ደግሞ ኢንደሚክ የሆኑ በሽታዎችን በኢትዮጵያ ውስጥ ብቻ የሚገኙ በሽታዎችን ከነ መቆጣጠር ዘዴዎቹ ጋር ሰርትናል ደግሞ አሁን የሰራ ነው ምንድን ነው? ፍራፍሬ እና ቅጠላ ቅጠሎችን ፍሬሽ ኖርማል ወይ ደግሞ ጤናማ ከዛ የተበላሹ አርጎ መለየት የሚችል ነው። ይሄ በዋናነት የሚያገለግሉ ገበላይ ፍራፍሬዎችና ቅጠቅላቅጠሎች ቅጠሎች ከወጡ በኋላ ሳይበላሹ በፊት ለየትኛው ቅድማ ሰጥ መሸጥ አለብን የሚለውን ሪኮመንድ የማድረግ ከተበላሹ ደግሞ ለጤንነታችን ጎጂ ስለሚሆኑ እንዳንጠቀምም ሊነግሩን የሚችል ስራ ነው ማለት ነው። የሰራ ነው። መልካም ምላሻችሁን ካገኘው መሰናዶ በኋላ ጀርሚያና ቦኤዝ በሚኖሩበት ጅማ ተጨማሪ ስራዎችን ለመስራት ሲጥሩ ሰንብተዋል። አንዳንድ ተቋማት ድጋፋቸውን ሲቸሯቸው የመበርታታቸውን ያክል አንዳንዶቹ ደግሞ በራቸውን እየዘጉ ድጋፋቸውን እየነፈጉ ለፈተና ቢዳርጓቸውም ወጣቶቹ ጊዜው የሚፈቅደውን የፈጠራ ስራ ለማበርከት እንዳልበወዘኑ ይናገራሉ። ቦኤዝ ብርሃኑ አሁን እንኳን በተከሰተው በኮሮና ቫይረስ ላይ ደቦ ኢንጂነሪንግ የራሱን የሆነ ሁለት የፈጠራ ስራዎች እየሰራ ይገኛል። እነዚህን ሁለት የፈጠራ ስራዎች ለተገቢው አካላት ለማስረከብ በእንቅስቃሴ ላይ እንገኛለን። በተጨማሪ ደቦ ኢንጂነሪንግ በትራንስፖርት ዘርፉ ላይ ስፖርት ዘርፉን የሚያዘምን ቴክኖሎጂ እየሰራ እንገኛለን። የፈጠራ ስራ አለን። አጠቃላይ በተለያዩ ዘርፎች ላይ የመንግስትን ስራ ሊያግዝ በሚችል የግሉ ሴክተር ሊያግዝ በሚችል ሁኔታ እየሰራ እንገኛለን። አሁን ራሱ በቅርብ መንግስት ይዞት የተነሳውን የአረንጓዴ አሻራ ችግኝ ተከላን ለማገዝ ሰዎች ከየትኛውም የኢትዮጵያ አካባቢ ሆነው የፈለጉትን አይነት የችግኝ ዘር መግዛት የሚያስችላቸውን የችግኝ መገበያያ ዌብሳይት እየሰራ እንገኛለን። በዚህ ዌብሳይት የመንግስት መስሪያ ቤቶች በብዛት ችግኞችን ማዘዝ ይችላሉ። ከኢትዮጵያ ያደጉ ኔቲቭ የሆኑ እጽዋቶችን ማግኘት እንዲችሉ እየሰራ እንገኛለን። ደቦ ኢንጂነሪንግ አሁን ላይ ከዘጠኝ አፍሪካ ሀገራት ከተመረጡ የላቁ ቴክኖሎጂ ፈጣሪዎች አንዱ ሆኗል። ማይክሮሶፍት ድርጅት በገንዘብ በሚደግፈው ሜስት አፍሪካ በተሰኘ የቴክኖሎጂ ስልጠና መርሃ ግብር ዓመታዊ ውድድር ላይ ኢትዮጵያን ለመጀመሪያ ጊዜ መወክላቸውም ተነግረዋል። ለዚህ ክብር መብቃታቸው የፈጠረባቸውን ደስታና ድንገተኛው የኢንተርኔት መቆራረጥ የፈጠረባቸውን ስጋት ቦኤዝ ያነሳል። በሜስት አፍሪካን ቻሌንጅ ድረ ገጽ ላይ እንደሚያሳየው በውድድሩ ላይ የህዝብ ድምፅ ይሰባሰባል። በዚህም የህዝብ ድምጽ ከፍተኛ የህዝብ ድምጽ ያገኘው ድርጅት ተለየ ተጨማሪ ሽልማት አለው ማለት ነው። በእኛ ሀገር ሁኔታ ኢትዮጵያ እንደሚታወቀው የኢንተርኔት ኮኔክሽን ሙሉ ለሙሉ የሚባል ሁኔታ በሁሉም አካባቢዎች በአሪፍ ሁኔታ በፍጥነት እየሰራ አይደለም። ይህ ደግሞ ለእኛ ጉዳት ነው። ምክንያቱም ድምፅ የሚሰበሰበው በኢንተርኔት ነው። ሌሎች ሀገሮች ላይ ኢንተርኔት በደንብ እየሰራ ነው። ህዝቡ አክቲቭሊ ኢንተርኔት እየተጠቀመ ነው። ስለዚህ የሌሎች ሀገሮች ስታርታፕ ካምፓኒዎች በዚህ ረገድ ተጠቃሚ ይሆናሉ ማለት ነው። ይሁንም ግን እኛ የሰራነው ስራ ለአሸናፊነት የሚበቃ ስለሆነ ወይም በድምፅ የሚመረጠው በህዝብ የሚመረጠው የህዝብ ድምፅ ምርጫ እንደ ተጨማሪ ነው። ዋናው በዳኞች የሚፈረድ በዳኞች የሚዳኝ ውድድር ነው። በዳኞች የሚዳኘው ተጨማሪ ደግሞ የህዝብ ድምፅ በማሰባሰብ ከፍተኛ የህዝብ ድምፅ ላገኘው ቡድን ተጨማሪ ሽልማት አስበዋል። ቢሆንም ግን እኛ ኢትዮጵያን ህዝብ እናምናለን። ኢትዮጵያ ህዝብ ይህንን ፕሮግራም ይከታተላል ተከታትሎም ተገቢ የሆነ ድምጽ ይሰጠናል ብለን እናምናለን። ኦገስት አስራ ሁለት ላይ ሰዎች ዌስት አፍሪካን ቻሌንጅ በመመዝገብ ውድድሩን እንዲከታተሉና ውድድሩን አይተው ድምጻቸውን እንዲሰጡን ጠይቅ እንወዳለን። በውድድሩ የሚካሄደው ኦንላይን ነው፣ በዙም ነው። ሁላችንም ፕሬዝደንት የምናደርገው በዙም ነው። ስለዚህ ሰዎች መከታተል ይችላሉ፣ ከየትም ቦታው ነው። በዚህ ውድድር ላይ የሚያሸንፈው ቡድን የ50 ሺህ ዶላር ሽልማት ያገኛል። ፈጥራ ስራቸው መደጎሚያ የራሳቸውን ጥሪት እያሟጠጡ ሲሰሩ እንደሰነበቱ የነገሩን ወጣቶች ይህን ሽልማት ቢያሸንፉ ለወደፊቱ ሊሰሯቸው ላለሟቸው ስራዎች ጉልበት ከመሆኑ አልፎ የሀገርም ድል ስለሚሆን ወደኋላ በቀሩበት የኢንተርኔት ላይ ምርጫ ኢትዮጵያውያን እንዲያግዟቸው ጠይቀዋል። ጀርማያ ባይሳ እንደሚታወቀው ባለፈው ሶስት ሳምንታት የኢንተርኔት ሰርቪስ በመቋረጡ ምክንያት መስራት የሚገባን ስራዎችን በእጅጉም ደግሞ መስታወቂያ ስራዎችን እንደንሰራ እንቅፋት ሆኖብናል ይሁንና ተጠቃሚነቱን ለሁላችም ነውእና የሀገራችን ልጆች ድምፃቸውን ሰጥቶን እንዲያግዙን የበኩላቸውን ድርሻ እንዲወጡልን ለመጠየቅ እንወዳለን ጀርመያ ባይሳና ቦኤዝ ብርሃኑን ለእጩነት ያበቃቸው ፈጠራ እጽዋትን የሚያጠቃ በሽታን የሚለይ መተግበሪያ ነው። ከሰባ ሺህ በላይ ፎቶግራፎች በቋቱ የያዘው መተግበሪያ ወደ አንድ ተክል ተጠግተው በስልካቸው ፎቶ አንስተው ለሚያስሱ አርሶ አደሮች ተክሉን ያጠቃውን በሽታና መከላከያውን ይጠቁማል። በድምፅ ትዕዛዝም ይሰራል። ከወጣቶቹ ጋር የሚፎካከሩት ተወዳዳሪዎች ከዘጠኝ የአፍሪካ ሀገራት የመጡ ናቸው። ከእነዚህ መካከል የጉልበት ሰራተኞችን የሚያገናኘው ፉንዲስ የተሰኘው የኬንያኑ ፈጠራ የትምህርት ስልጠናና ስራ መገናኛ ፈጠራዎች የሆኑት የኮትዲቭዋር ታቱ ፕላስ እና የሩዋንዳው ባግ ኢኖቬሽንም ይገኙበታል። ከእነዚህም በተጨማሪ ከጋና፣ ታንዛኒያ፣ ሴኔጋል፣ ናይጄሪያ እንዲሁም ደቡብ አፍሪካ የመጡ ወጣቶች ይፎካክራሉ። ለአሜሪካ ድምፅ ሀብታ ሙዚዩም ዋሽንግተን ዲሲ።